ኬብሮን ደጀኔ አሁን ወደ 32ተኛ ዓመቱ እየተጠጋ ያለ ወጣት ነው። ይህን ቪዲቸር የሚባል የቴክኖሎጂ ድርጅት ካሊፎርኒያ ውስጥ ሲሊኮን ቫሊ በተሰኘው የቴክኖሎጂ መናኸሪያ ውስጥ ሲያቋቁም ገና 30 ዓመት ያልሞላው ወጣት ነበር። ዛሬ ድርጅቱን በዓለም አስፋፍቶ ከአሜሪካ፣ ካናዳ፣ አውሮፓ፣ ስሪላንካ ሳይቀር ባለሙያዎችን ቀጥሮ የሚያሰራ ሰው ሆኗል። ዛሬ አምስት ስድስት ዓመት ሲሊኮን ቫሊ ውስጥ ነው የተጀመረው ቪዲቸር የሚባለው ኩባንያ ኢሲግኔቸር የሚባለውን ቴክኖሎጂ ወደ ሞደርን ዘመን እና በቪዲዮ የታገዘ ፊርማ እንዲሰራ ነው። ዝድት በሚባለው ቴክኖሎጂ የተመሰረተ ያንንን ቴክኖሎጂ ፓተንት ዩናይትድ ስቴትስ ውስጥ፣ ቻይናም፣ ካናዳ፣ ዩሮፕ ውስጥ ማርገን አሁን ኢሲግኔቸር ወይም ቪዲዮ ሲግኔቸር የሚባለው ከቪዲዮ ሲግኔቸር የመጣ ቃል ስለሆነ በዛ መሰረት ቪዲዮ ቪዲዮ ሲግኔቸር ቴክኖሎጂ አለም ላይ ኢንትሮዲስ እያደረግን ያለ እናያለን። የኩባንያው ዋና ስራተች ሲዮ እና ቸርማንን ኔኔ ካብ ኩባንያ የጀመርኩት ታምበር የሚባለው ማለት ነው። ኬብሮን ቀደም ሲል የሚኖረው በካሊፎርኒያ አካባቢ ሲሆን አሁን ግን መኖሪያውን በቨርጂኒያ አርሊንግተን አድርጎ ወደ ኢትዮጵያ እየተመላለሰ እንደሚሰራ ገልጸዋል። ድርጅቱ ቪዲቸር ከሚሰራቸው ስራዎች መካከል ዋነኛው በውጭ ሀገር ያሉ ኢትዮጵያውያን በአገራቸው ውስጥ ያሉ ጉዳዮቻቸውን ለማስፈጸም በአካል መገኘት ሳያስፈልጋቸው ሳምንታትና ወራትን መቆየትም ሳያሻቸው በጥቂት ሰዓታትና ደቂቃ ውስጥ ጉዳዮቻቸውን ማቀላጠፍ የሚያስችላቸውን ቴክኖሎጂ መዘርጋት ነው። ቪዲቸር አንድን ሰው ከሩቅ ሆኖ ማንነቱን ማረጋገጥ ፈቃደኛ መሆኑን ለማረጋገጥ በቪዲዮ ፊርማ መፈረሙን፣ አንድን አፕሊኬሽን ከሩቅ ሆኖ አፕላይ እንዲያደርግ የሚረዳ ፕላትፎርም ነው። በከዚህ በፊት የሚሰሩት ሲስተሞች አሁን ወደ ዲጂታል ለማድረግ ብዙዎቹ ፕላትፎርሞች ክንሰንት ካፕቸሪንግ ስለሌላቸው ቪዲቸር ዩኒክ የሚያደርገው የቪዲዮ ፊርማው ካፓሲቲ ነው። ለምን ለምንድን ነው የሚጠቀሙበት ይሄን ነገር የኢትዮጵያ ኤምባሲ ኦንላይን ሰርቪሶች በፊት አስራ አምስት ሀያ ፕሮሰስ የነበረው ውክልና ለመስጠት አሁን ለምሳሌ ማጽፍ አለ ሴክሬታሪ ስቴት መላክ አለ ኖተሪ ማድረግ አለ መኒ ኦርደር መጽፍ አለ ከዛ ስቴት ዲፓርትመንት ከዛ ኤምባሲ ከዛ ኤምባሲ ለርሶ መልሶሎት ከዛ በኋላ ነው ወደ ኢትዮጵያ የሚላከው። ያ ፕሮሰስ በጣም ከባድ የሆነ ፕሮሰስ ነው። አሁን በኦንላይን ፓወር ኦፍ አቶርኒ በአስር ደቂቃ ውስጥ እዛው አፕሊኬሽኑ ላይ ማንነቱን ለማን እንደሚሰጡ ውክልናውን እዛው ላይ ሰርተውት ፈርመው ክፍያውንም እዛ ላይ ፈጽመው ወደ ዲሲ ይሄዳል። እሱ አንደኛው ሰርቪስ ነው። ሌላ ሴም ፕሮሰስ ደግሞ ፓስፖርቶትን እና የሎ ካርዶትን ለማደስ ከዚህ በፊት አርባ አምስት እስከ ስልሳ ቀን የሚፈጀውን ፕሮሰስ አሁን በአስር እስከ አስራ አምስት ቀን ወደ ክላይንቱ ለማድረስ ደርሷል። የውክልናው ከሰላሳ አርባ ቀን የሚፈጀው ፕሮሰስ ወደ ሀያ አራት ሰዓት ከአርባ ስምንት ሰዓት ኢትዮጵያ ይደርስሎታል። ፓስፖርትና የሎ ካርዶትን ደግሞ ለማደስ ከአርባ አምስት ቀን እስከ ስልሳ ቀን ወደ አስር እስከ አስራ አምስት ቀን ቤቶ ድረስ ይደርስሎታል ማለት ነው። ኬብሮን በውጭ የሚገኙ ኢትዮጵያውያን ከኤምባሲዎች እና ከሀገር ውስጥ መንግስት ጋር የሚያገናኛቸውን ጉዳዮች ለማስፈጸም በአሜሪካ የተጀመረው አገልግሎት ተቀባይነትና ተወዳጅነት እያገኘ በመምጣቱ ወደ ሌሎቹም አገሮችም እየተስፋፋ መሆኑን ይገልጻል። እኛ ስራውን የጀመር ነው ከኢትዮጵያ መንግስት ጋር የዛሬ ሶስት ዓመት ነው ስራውን ከጀመርን፣ አመት ከስምንት ወር ዘጠኝ ወር የሆነውን ፓስፖርት እና የሎ ካርድ ደግሞ የዛሬ አምስት ወር አካባቢ ነው የተጀመረው። ይህንን አገልግሎት በአሜሪካ ላይ ሰክሰስፉል ከመሆኑ የተነሳ ወደ ሌላ ዓለሞችም ዩሮፕም፣ ሚድል ኢስት እና አፍሪካም አሁን እየተስፋፋ ነው ያለ። ሁሉም ኢትዮጵያን ዳያስፖራች ኬብሮን ሰዎች አገልግሎቶቹን የመኖሪያ ቤታቸውን መልቀቅ ሳያስፈልግ ከእጅ ስልካቸው ላይ ሆነው ብዙ ነገሮችን በቀላሉ ማከናወን እንደሚችሉ ያስረዳል። ቪዲቸር በአብዛኛው በውጭ ለሚገኙ ኢትዮጵያውያን የተሰራ መሆኑን በመግለጽ በየኤምባሲው መስሪያ ቤቶቹ የነበረውን የተንዛዛ አሰራር ያስቀረበትንም ሁኔታና ይህም ለኢኮኖሚው መንቀሳቀስ የሚሆነውን አስተዋጽኦ አስረድቷል። ስራውን ለሁሉም ለኢትዮጵያ ዲያስፖራዎች እንዲሆን ነው ዲዛይን ያደረግ ነው። አሁን እያንዳንዱ ሀገር የተለያየ ሰብአይና የተለያየ መታወቂያዎች ስላሉት ተራ በተራ ኦንቦርድ ሲስተሙ ላይ እያስገባናቸው ነው። አሁን ለምሳሌ የፈረንሳይ ኤምባሲ ገብቷል። የኢትዮጵያ ኤምባሲ ፈረንሳይ፣ ጣሊያን ያለው የኢትዮጵያ ኤምባሲ አሁን በቅርቡ ሳውት አፍሪካ፣ ሳውዲ እና ሌሎችም አፍሪካ ሀገሮች ኦንቦርድ እየሆኑ ነው። ኦስትሬሊያም አሁን ሙሉ በሙሉ ስራ ጀምሯል። ስለዚህ ተራ በተራ ሁሉም ኤምባሲዎች ሲስተም ውስጥ አስገብተን ለሁሉም ኢትዮጵያ እንዳያስተዋ በቀላሉ መስጠት እንዲችሉ እያደረግን ነው ተገልጋዩን ሳይድ ብቻ ሳይሆን ኦልሶ በኤምባሲ ሳይድ ያለውን ፕሮሰስ ዲጂታላይዝ አርገናል። ማለት የኤምባሲውም ኦፊሰሮች በወረቀት የሚቀበሉትም አሁን ዲጂታል ተቀብለው ወዲያው ወደ ኢትዮጵያ ዲጂታል ያስተላልፉታል ፍጥነቱ በጣም ፈጣን ይሆናል ማለት ነው። ስለዚህ ሁሉንም ሲስተሙን ስንዘረጋው ኤምባሲዎቹን፣ ክላይንቶቹን፣ ውጭ ጉዳይን አንድ ፕላትፎርም ላይ ነው ለማገናኘት የሰራ ነው። በፊት በደብዳቤ ተልኮ በዲ ኤች ኤል ተልኮ ሴክሬተሪ ስቴት ስቴት ዲፓርትመንት መኒ ኦርደር አስራ አራት ስተፖች ነበሩ፣ አንድ ሰው ውክልና ለመስጠት እና በጣም ዲስከሬጂንግ የነበረ ያ ነገር። አሁን ግን በአስር ደቂቃ ውስጥ ውክልና መስጠት ይችላል። ይሄ ሰው የውክልና መስጠት ማለት የኢትዮጵያ ውስጥ ያለውን ስራቸውን በቀላሉ ሲያንቀሳቀሱ ይችላሉ። ትልቁ ነገር እንደውም የዚህ ውክልና መቅለል ኢትዮጵያና ኢትዮጵያ እንዳያስበው በቀላሉ ማገናኘት ማለት ነው። ያንን አገናኘሃቸው ማለት በቀላሉ ቤታቸው ማክሪያ ይችላሉ፣ አፓርትመንት መግዛት ይችላሉ፣ ቢዝነስ መጥፋት ይችላሉ። ስለዚህ እነዚህን ዳያስፖራዎች ኢኮኖሚክሊ እያስተሳሰርካቸው ነው ከሀገራቸው ጋር በቀል ማለት መምጣት ብቻም በተለይ በአስር ደቂቃ ውስጥ ናስወጥተው ለዘመዳቸው ወይ ለሚያምልሰው ስራቸውን ያስፈጽማሉ። በዛው ልክ የኢትዮጵያ ኢኮኖሚ ይንቀሳቀሳል ማለት ነው። በዚህ መሰረት ብዙ የዳያስፖራ አባላት ቴክኖሎጂውን በመጠቀም ከአገራቸው ጋር የሚያስተሳስራቸውን ብዙ የኢኮኖሚ እንቅስቃሴዎችን እያደረጉ መሆኑን ኬብሮን ተናግሯል። የኢትዮጵያ ዳያስፖራ በሁለት ነገር ነው ከኢትዮጵያ ጋር የሚገናኘው። የመጀመሪያው ተነስቶ በኢትዮጵያን ኤርላይንስ ወደ ሀገሩ ገብቶ ስራውን መስራት ነው። ሁለተኛው ግን በኢትዮጵያን ኤርላይንስ በኋላ ውክልና ነው። በቀላሉ ውክልና አንድ ሰው መስጠት ተቻለ። ሰውዬ ኢትዮጵያ ውስጥ በአንድ በኩል ስራ እንዲጀምር ቢዝነስ ላይሰንስ እንዲወጣለት ማለት ነው ማድረግ ይቻላል። ሁለተኛ አፓርትመንት ገዝቶ በየወሩ ብር ለሞርጌጅ መክፈል ይችላል። ከዶላሩ ወደ ኢትዮጵያ ገባ ማለት ሶስተኛ ፐርሰናል ኬዞች የትምህርት አለ የጋብቻ አለ የኮርት ኬዞች አሉ። እነሱ በቀላሉ ፈጸሙላቸዋል። ይህንን ሁሉ የኢትዮጵያ ሶስት ሚሊዮን አራት ሚሊዮን ዳያስፖራ ውጭ ያለውን በቀላሉ በውክልና ና በሀያአራት ሰዓት ወይም ቢዝነስ ወይም አፓርትመንት መግዛት መቻል ማለት እነዚህ ዳያስፖሮች ከኢትዮጵያ ጋር በቀላሉ ከነክት ማድረግ ና ማስተሳሰብ እና ያ ትልቅዬ ኢኮኖሚካል አድቫንቴጅ አለው። ይ ነው ምነው እናም እንደምናየው ብዙ ተገልጋዮች በፕላትፎርም ላይ አፓርትመንት ይገዛዋሉ፣ ቤት ይገዛዋሉ፣ ቤትም ይሸጠዋሉ፣ የሚያከራዩዋሉ። ስለዚህ ይህንን ሀገሩ የራቀ ዳያስፖራ በጠቅላላ በቀላሉ ከሀገሩ ጋር ያረግ የሚያስችለው ፕላትፎርም ነው፣ ቢልድ ያደረግ ነው። በአስር ሺዎች የሚቆጠሩ ኢትዮጵያውያን የአገልግሎቱ ተጠቃሚ መሆናቸውን የገለጸው ኬብሮን ስራውን ለመጀመር ትልቅ ድካም ድካምና ትዕግስት እንደጠየቀው አስታውሷል። ይህንን ነገር ስጀምር በመጀመሪያ የራሴ ውክልና ኢትዮጵያ ውስጥ ኢንቨስት ለማድረግ ውክልና ለመስጠት ብዬ ያለውን ፕሮሰስ ሳየው አቅልሸለሸኝ፣ ዲስከሬጅ አድርገኝ። ኢትዮጵያ ውስጥም ካምፓኒ ከፍቶ ቢዝነስ ለመጀመር በዛ ሰዓት ይህንን ካምፓኒ ሌላ ቦታዎች እየሰራው ስለነበረ ቀላል መስሎኝ ፕሮሰስ ላሻሽላቸው ብዬ ዲቴን በስ ሄድኩኝ። በሁለት ሶስት ወር የሚያልቅ መስሎኝ አመት ከስድስት ወር ሁለት አመት ፈጀ። የኢትዮጵያን መንግስት ፕሮሰስ ይሄን ነገር ለማለማስጀመር ወደ ኢትዮጵያ አስራ ሰባት የበረር ያለው ከካሊፎርኒያ ዲሲ አትሊስት ከሀያ አምስት እስከ ሰላሳ ጊዜ በሬ ነው። ይሄን ነገር ፕሮፖዝ አድርጌላቸው አሳምኛቸው በዛ እንደ ፓይለት ሆኖ እንዲጀመር ተወስኖ ፓይለቱ ሰክሰስፉል ሲሆን ወደ ሌላ ሀገሮች እንዲስፋፋ የተወሰነ። ላይክ ኤኒ ሀገር ላይ ስትሰራ መንግስት ባይ ዲዛይን ቢሮክራቲክ አንድን ነገር ለመቀለ ለመቀየር በቀላሉ አይቀየርም። ግን በዚህ ፕሮሰስ ያለውን ችግር ስለተገነዘቡት ስፔሻሊ ዶክተር አብይ ከመጡ በኋላ የቴክኖሎጂም ስፖርት እና ድጋፍ ስላለ ብዙዎች አምባሳደሮችና ሚኒስትሮች ለቴክኖሎጂ ኦፕን የሆነ ነበራቸው። ወደ መጨረሻ አካባቢ እንደውም ከር ያለ ድጋፍ ነበር። ቴክኖሎጂን ኢምፕሊመንት ለማድረግ ድጋፉ ጥሩ ነው። በረ በኤምባሲ ግን ያንንም ማለት ሁሉ ቀላል ነበር። አንድን ሲስተም ለመቀየር ብዙ ነገር ነው የሚነካካው። ፋይናንስ ይነካል፣ አካውንቲንግ ይነካል፣ የመንግስት አካሄድ ይነካል። ያ ነገር ለመቀየር ፍሮም ፕሮሰስ ሳይድ እናት ኤግዜኪቲቭ ሳይድ ሳይሆን ፕሮሰስ ሳይድ ሪዚስተንስ ነበረ። ያንን ግን ኤግዜኪቲቮቹ ቀስ በቀስ ኢምፕልመንት መመዱ እያለ መመዱ ሊሆን ይችላል። ፕሮጀክቱ ኢትዮጵያ ውስጥ ብዙ የስራ እድሎች አሉ የሚለው ኬብሮን ድርጅቱ ወደፊት በተለያዩ መስኮችን መሳተፍ እንደሚፈልግ ተናግሯል። ኢትዮጵያ ውስጥ ብዙ ነው መስራት የምናስበው። አንደኛ ነገር ኢትዮጵያ ውስጥ ያለው ኦፖርቹኒቲ በጣም በጣም ትልቅ ነው፣ ላየው ሰው ወደ አትሊስት አስር አስራ አምስት ሺህ ቀዳዳዎች አሉ በቴክኖሎጂ ሰርቪስ ሊሸፈኑ የሚችለው እና ኢትዮጵያ ውስጥ ያለውን በተለይ ገቨርንመንት ፕሮሴስን ማሻሻል ትልቅዬ ሪስፖንሲብሊቲ እና ትልቅዬ ደግሞ ኢምፓክት የሚያመጣ ቦታ ነው እና እዛ ላይ ብዙ ልንሰራ አስበናል። ወደፊትም ሎካል ማርኬቱ ላይ ይህን ቴክኖሎጂ ኢምፕሊመንት ለማድረግ ስራዎች እየጀመርን ነው። ከዳራም ጋር ከአቀቤ ብሮችም ጋር ንግግር ጀምረን እየሰራን ነው ያለ ነው ለኢትዮጵያ ቴክኖሎጂ ኢንፕመንት ለማድረግ በዛው ልክ ደግሞ ሌላዎችን ቦታ ስላሉ ወደፊት እንግዲህ እየሰራን ስሜድ እናሳውቃለን። ኬብሮን ድርጅቱ በፈታው ችግር ተጠቃሚዎች በሚያሳዩት እርካታ ደስተኛ መሆኑን ይገልጻል። የቴክኖሎጂው ፕላትፎርም በአይነቱ በዓለም የመጀመሪያው ነው ይላል ኬብሮን። ሌሎች የአፍሪካ ሀገሮችም አገልግሎቱን እየጠየቁ መሆኑን ይናገራል። ቪዲቸር እንግዲህ እንደ ልጅ ነው ማለት ስታርታፕ ቢልድ ስታረግ አስራ ስምንት አስራ ስምንት ሀያ ሰዓት በቀን እየሰራ ነው እዚህ የሚደርሰው እና በተለይ በኢትዮጵያ ፕላትፎርማችን በመስራቱ ትልቅ ደስታ ይሰማናል። ከዛም አልፎ ደግሞ የሰውን ምስጋና ስንሰማ በተለይ አስቸኳይ ጉዳይ ገጥሞት ውክልና ሰላሳ አርባ ቀን ወይ ኢትዮጵያ መሄድ ያልቻለ ሰው ኮርቴጅ ሊሆን ኖርበት ይችላል። የሕክምና ጉዳይ ሊሆን ይችላል። እነዚህ አይነት ሰዎች ደውሎ ሲያመሰግኑ ይህንንም ቴክኖሎጂ ደስ የሚለው የኢትዮጵያን ሰክሰስ አይተው ብዙ የአፍሪካ ኤምባሲዎች ኢንኳሪ እያደረጉ ነው፣ ይሄንን ቴክኖሎጂ እንዲገጠምላቸው እና ኢትዮጵያ ከዓለም አንደኛ በመሆኗ ባይ ደወይ ኢትዮጵያ ከዓለም አንደኛ ናት ሳስ ፋስተስት ሚፋሰሚን ካንትሪ። አሜሪካ የሚላትም ዩሮፒን የሚላትም ኤዥያ የሚላትም በዚህ ሰዓት ላይ ኢትዮጵያ ሊዲንግ ኦን ዲስ ፕሮሰስ እና ቢንግ ፓርት ኦፍ ዳት ከኢትዮጵያ ጋር በመስራት ትልቅ ደስታ ይሰማናል። በነገራችን ላይ ኬብሮን የቴክኖሎጂ ሰው አይደለም፣ ትምህርቱም ሌላ ነው። ወደዚህ ሀገር የመጣበትን ጨምሮ ታሪኩን እንዲህ ይገልጸዋል። በመጀመሪያ ስንጀምር ቴክኖሎጂ ካምፓኒ ማለት ብዙ አይነት ታለንት የሚያስፈልገው ስራ ነው። በአንድ በሁለት ሰው ብቻ የሚሰራ ሳይሆን ከአስር አስራ አምስት ሀያ ሰው በላይ የሚያስፈልግበት ሁኔታ ይፈጥራል። እና እነዚህንም ዓለም ላይም ቢሆን ከኢትዮጵያም ሰራተኞች አሉን። ሲሊኮን ቫሊ ሰራተኞች አሉን፣ ሽሪላንካ ሰራተኞች አሉን፣ ዩሮፕ ውስጥም ሰራተኞች አሉ። ስለዚህ በዓለም አቀፍ ግሩፕ ኦፍ ታለንት ነው እየሰራ ነው ያጠማል እኔ ከአስራ ስምንት አመቴ እስከ አስራ ሰባት አስራ ስምንት አመቴ ድረስ ኢትዮጵያ ነው ያደግኩት። በኋላ ወደ ካሊፎርኒያ ሙቭ አደረኩና ካሊፎርኒያ አንድ አመት እንደቆየው ዩኒቨርሲቲ ካንዘስ ሲቲ የሚባል ሀገር ካንዘስ፣ ሚዙሪ እዛ ሙቭ አድርጌ ፋይናንስ እና ቢዝነስ አድሚኒስትሬሽን ጥናት አደረኩና ዲግሪን ከዛ ያዝኩኝ። ከዛ በኋላ ተመልሼ ፓሽኑ ላይ ቴክኖሎጂ የነበረና ቴክኖሎጂን ራሴን በማስተማር ዳይቫርጌ ወደ ሲሊኮን ቫሌ ኮምፓኒውን ለመፍጠር ሄድኩኝ። ስድስት አመት ስድስት ሰባት አመት አሁን እዚህ ቴክኖሎጂ ላይ ነው የምንሰራው። ማይ ባክግራውንድ እስ ቢዝነስ ላይ ነው፣ ይሄ ቢዝነስ ፕሮሰስ አድሚኒስትሬሽን ላይ ነው። ቴክኖሎጂ ቴክኖሎጂን ቢልድ ለማድረግ ብዙ አይነት ሳይድ ያስፈልገዋል። ቢዝነስ ሳይድ ያስፈልገዋል፣ ቴክኖሎጂ ሳይድ ያስፈልገዋል፣ ኢንፍራስትራክቸር ሳይድ ያስፈልገዋል ዲዛይን ሳይድ ያስፈልገዋል፣ አርት ሳይድ ያስፈልገዋል። እና ያ ሁሉ ኮምባይን ተደርጎ ያንን የቴክኖሎጂ ካምፓኒ ሲየው ያንን ቲም ማቋቋም መቻለሁ። ታለንት ያለው ከሁሉም ተዋቀረ ቲም ማቋቋም ነው። ብዙ ጊዜ ቴክኖሎጂ ሲባል ሁሉም ቴክኖሎጂ ብቻ የሚሰራው ይመስላል። ግን ቴክኖሎጂ ካምፓኒ ማለት ከሁሉም ዶሜን ተዋቀረ ቲም ነው። በዛ መሰረት ነው ይሄን ካምፓኒ የጀመርነው። አድማጮቻችን፣ የቪዲቸር መስራችና ስራ አስፈጻሚ ወጣት ኬብሮን ደጀኔን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይሽጥልን።